የትምህርት ሚኒስቴር እና ሌሎች በኢትዮጵያ የትምህርት ጉዳይ ላይ ሪፖርት የሚያወጡ ዓለም አቀፍ ተቋማት የኢትዮጵያ መንግስት ካስመዘገባቸው ስኬቶች አንዱ የአንደኛ ደረጃ ትምህርትን ለሁሉም ማዳረስ መቻሉ እንደሆነ ይገልጻሉ። በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጥራት ጉዳይ ሲነሳ አስተያየታቸውን የሚሰጡ አካላት በኢትዮጵያ የአንደኛ ደረጃ ትምህርት በቁጥር ቢዳረስም ጥራቱ ግን አጠያቂ እንደሆነ ይናገራሉ። ይህን ጉዳይ በተመለከተ አለምነሽ መሻለ የተባለች በደቡብና ሰሜን ጎንደር ሁለት የተለያዩ ትምህርት ቤቶች የማስተማር ልምድ ያላት መምህር አነጋግረሻል። ጽዮን፣ አዎ፣ መምህርት አለምነሽ እርሷ የምትገኝበት አካባቢ ያለውን የመማር ማስተማር ሂደት አጫውታኛለች። ታዲያ ለምን ወደዚያው አናልፈም? የትምህርት ሚኒስቴር እና በኢትዮጵያ የትምህርት ጉዳይ ላይ ሪፖርት የሚያወጡ ዓለም አቀፍ ተቋማት የኢትዮጵያ መንግስት ካስመዘገባቸው ስኬቶች አንዱ የአንደኛ ደረጃ ትምህርትን ለሁሉም ማዳረስ መቻሉ እንደሆነ ይገልጻሉ። ትምህርት ሚኒስቴር በቅርቡ ባወጣው ሪፖርትም እድሜያቸው ከ7 እስከ 14 ዓመት የሚደርስ ታዳጊዎች መካከል 95 በመቶ የሚሆኑት የመጀመሪያ ደረጃ ትምህርት ዕድል አግኝተዋል። ትምህርት ማግኘት በሚገባቸው 7 ዓመት ዕድሜ ክልል ላይ ያሉ ትምህርት ያገኙት ደግሞ 86 በመቶውን ቁጥር ይይዛሉ። በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጉዳይ ሲነሳ አስተያየታቸው የሚሰጡ አካላት በኢትዮጵያ ትምህርት በቁጥር ደረጃ ቢዳረስም ጥራቱ ግን አጠያያቂ ነው ይላሉ። በተለይ ከፍተኛውን የሕዝብ ቁጥር በሚይዘው የገጠሪቱ ክፍል የትምህርት ጥራቱ እጅግ አሳሳቢ ሁኔታ ላይ እንደሚገኝ ይናገራሉ። ይህን በተመለከተ አሁን በገጠሪቱ አካባቢ ያለው የአንደኛ ደረጃ ትምህርት አሰጣጥ ሂደት ምን ይመስላል በሚል መምህራንን አነጋግሬ ነበር። መምህርት አለምነሻሌ በ2004 ዓ ም ነው የመምህርነትን ሙያ የተቀላቀለችው እስካሁን ባለው የማስተማር ቆይታዋ በደቡብ ጎንደር ህብረት በተባለ ትምህርት ቤትና በሰሜን ጎንደር በመተማ መንገድ ላይ ነጋዴ ባር በተሰኘ ቦታ ማስተማሯን ገልጻልናለች። እርሷ ስላስተማረችበት ትምህርት ቤት ይዘት ስትናገር፣ መጀመሪያ የማስተማር ስራ ስለጀመረችበት ህብረት ትምህርት ቤት ሁኔታ ታስረዳለች። ገበሬዎቹ ራሳቸው አዋጣው ገንዘብ በማህበር ስለሰሩት ህብረት ትምህርት ቤት ነው ሰየሙት። ቤቷ ሳር ሳር ናቸው፣ ሳር ጎጆ ጎጆ የተማሪዎች የቄ ተማሪ ቤት ነው ትመስል እና ተራራ ላይ ናት። ከተራራው ላይ ግድም ግድም ግድም ያሉ ናቸው። አካነው ሳሩ መንገዱ መከራ ነው። በዛ ላይ የትምህርት ቤት ደግሞ ብዙን የተሟላ ማከሪያ ላይ አይኖርም። ድንጋይ ላይ ነው የሚቀመጡት፣ እንጨት ላይ ነው የሚቀመጡት። በዚህ ትምህርት ቤት በማስተማር በነበራት ቆይታ ተማሪዎች በአግባቡ ትምህርት ቤት እንደማይመጡ ትናገራለች። ወላጆች አይሰዷቸውም። ከብት ነው የሚጠብቁ፣ ፍየል ይጠብቃሉ። ብዙ ተማሪ ተሳካ አይመጣም። በሳምንት አንዴ፣ በሁለት ሳምንት አንዴ ነው የሚመጡ ትምህርት ቤት። ለምንድን ነው የምታረፍዱት ምናምን ስንላቸው፣ ልንቅጦ እየለነቀጥና አይሰዱንም ወላጆቻችን ይላሉ። ስለዚህ ልንቅጦም ለእንጀራ የሚጠቀሙታል እየፈጩ፣ ጧጧት ፈጭተን ነው የምንመጣ አይ፣ ስለሚንግ ስንመለስ ጠዋት ጠዋት የግድ ያልፈጨነ ምን መጣ ስለሚሉ አርፍዶ ነው የሚመጡት። ለምንድነው የምታስቀሯቸው ተስቀራቸው ይጎበዝ ተማርናት እቺ ጎበዝ ተማርና ምናምን ስንላቸው የሚሉ ወላጆች፣ ኧረ ከብቶቻችን እና ፍየሎቻችን የሚጠብቅልና አጦ ለምንድነው እንደዚህ የምትሉና ረንዲው ስራ አጣች፣ የራሳችሁን ስራ ብራችሁን እያስቆጠራችሁ ያ ልጆቻችን መከራ ከብቶቻችን እና ፍየሎቻችን የሚጠብቅልና ሰው የለም፣ ለምንድነው እንደሆነ እንደዚህ የምትሉ እንደምናምን እነሚሉና አይቀበሉንም ወላጆች። አንዳንድ ቤተሰብ ልጆቹ ተምረው ቁም ነገር ላይ ይደርሳሉ የሚ እምነት ስለሌለው ልጆቹን ትምህርት ቤት ለመላክ ፍላጎት እንደሌለው የምትናገረው አለምነሽ ሌላው ልጆቹ ወደ ትምህርት ቤት እንዳይመጡ የሚያደርጋቸው የቦታው ርቀትና የትምህርት ቤቱ ምቹ አለመሆን እንደሆነ ትናገራለች። እንዳይመጡ የሚያደርጋቸው አንደኛ የቦታው ሁኔታ በጣም ተራራ ነው፣ መንገድ ነው፣ ውኃ የለውም። ውጣውረድ ረድ ያለው ስለሆነ እንደውም ሲረፍድባቸው ጠዋት ሂዱ ተብሎ ትምህርት ቤት መንገዱ ተራራ ስለሆነ ይመጡ ይመጡና መንገድ ላይ ቁጭ ብለው ውለው አጥለው ተመልሰው ይሄዳሉ። ከዛ በኋላ እኛ ቅስቀሳ ቤተክርስቲያን የከሌ ልጅ አልመጣም። መጣ በዚህ ቀን ምናምን በየቤተክርስቲያኑ እሑድ ቀን ስንጠይቅ ምንድነው የሚሉት ሰደን የለ። ከዛ ልጆች ስንጠይቅ ኧረ እትዬ ትናንትና እኮ ከሌ የሚባለ ልጅ መጦ ሳይመጣ ከዛፉ ነው ቁጭ ውሎ ይሄደ። አለም ነሽ ሁለተኛ ወደ አስተማረችበት ሰሜን ጎደር ነጋዴ ባህር ስለተባለው ትምህርት ቤት ስትገልጽ መጀመሪያ ላይ መስከረም ላይ ብዙ ተማሪዎች መዘገባሉ ምዝገባ ላይ ማለት ነው ከተመዘገቡ በኋላ ግን በራ ሰሊጣ እርሻ ምናምን ሄዱና በራ ይሄዳሉ። በራ ከሄዱ በኋላ መቼ ላይ የሚመጡ በራ ይሄዱ፣ ልጆች ህዳር ላይ ወይም ታሳስ ማለቂያ ነው የሚመጡት አጭደው ምናምን ሸክፈው ማለት ነው። ስለዚህ የትምህርት አቀባበላቸው ዝቅተኛ ነው። አንደኛ አይመጡ ላይ ደግሞ ተከታታይ የሚመጡ ተማሪዎች ጥሩ አቀባበል እየተሰቃበለላቸው ግን መጡ መጣ ጉብዝ ተማሪ ነው የምንለው ወይም ተከታትሎ መጠኑ ከትምህርት መጣ ቀኖች ከአምስት ቀኖች ሶስት ቀን ነው የሚመጣ በቃ ሀዛ በላይ አይመጣም ተማሪ። እዚህ አካባቢ ያለው የተማሪዎች አቀባበል እና የትምህርት መርጃ መሳሪያ በተመለከተ ቀደም ሲል ታስተምርበት ከነበረው የተሻለ እንደሆነ የምትናገረው መምህርቷ ችግሩ የአካባቢው ከፍተኛ ሙቀት እንደሆነ ትገልጻለች። እዚህ በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉት። እረፍት ላይ ሲደወል አስራ አምስት ደቂቃ ወንዝ ቅርብ አለ፣ ከዛ ሄደው ተዘፍቀው ልብሳቸው ይመጣሉ። ቁጭ ሲሉ ወዲያው በአምስት ደቂቃ ይደርቃ ብረቱ ማለት ነው እና ብድግ ቁጭ ነው የሙቀት ጫና ስለሆነ እዚህ ላይ ቀኑንም ያው እስከ ስድስት ሰዓት እስከምድረስ ሲንሰፈሰፉ ነው ሙቀት ስላለ እንቅልፍ ይዛቸዋል። ቬንት ሌተርን በየክላሱ አንዳንድ አልፎ ለህፃኖች ከአንድ እስከ አራት ላሉት ቬንት ሌተር ተዘጋጀ። ከአምስት ከስምንት ላሉት ግን ምን ማድረግ አይቻል። እኛ ራስ ቁመን ማስተማረ የማንችልበት ሁኔታ ናለ። በጣም ሙቀት ቾክን ይዘን እንደዚህ ቁመን መጻፍ አንችልም። ሙቀት ነው ሀሩር ነው የሚወርደው እና ተማሪዎች ምንድን ነው የሚሉትኝ ትዬ እንደው እንውጣ፣ ትንሽ ከውጭ ላሉ እኛ ምንድን ነው የምናደርገው ለምሳሌ እንግሊዝኛ የሚያስተምር ሂሳብ የሚያስተምር ቢያወጣም የግድ ሰሌዳው መውጣት ስላለበት አይቻልም። ሌላው ግን ኖት የሚያጽፉ ከሆነ ውጭ ላይ ነው የሚያስጽፏቸው። አየሩ ቢያቃጥላቸውም በደብተራቸው እንዲህ እያደረጉ ውጭ ላይ ያደርጋሉ። ያሊያ ደግሞ ምንድን ነው የሚያደርጉት? እንደ መፍትሄ እኛም እንወስደው አሁን ከሰኞ እስካሪ ያለውን ጊዜ ያው ጊዜውን እንደምንም እያደረግን እንሞክራለን ከዛ ውጭ ግን እሁድና ቅዳሜ ጠዋት ጠዋት ነው የምንጠራቸው በጠዋቱ አስራ ሁለት ሰዓት አስራ አንድ ሰዓት ምናምን ተኩል እንጠራና ፀሐይ ሳይበረታ እንዲመለሱ እናደርጋል። ተማሪዎቹ የሚማሩት ከበርካታ ችግር ጋር በመሆኑ ዓመቱ መጨረሻ ላይ የአብዛኞቹ ተማሪዎች ውጤት እጅግ በጣም አነስተኛ እንደሆነም ስማቸውን እንኳን በሚገባ መጻፍ የማይችሉ ተማሪዎች እንደሆኑ ትናገራለች። ነገር ግን ዓመቱ መጨረሻ ላይ እንዲያልፉ የሚፈለጉ ተማሪዎች ቁጥር ስላለ ያንን አሟልተው ማሳለፍ እንዳለባቸው ትገልጻለች። ብቻ ነኝ። ስልሳ ተማሪዎች ነበሩ። ከስልሳ ተማሪዎች እኔ አስር ተማሪዎች እያለሁ ሌሎችም በቅተዋል ማለት አይደለም። አልበቁም ግን ከዛ አልበቁም ብዬ ብሰጣት እርሰ ቢበቃም ባይበቃም አንዳንድ ጥያቄ ስጠይቅ የሚመልስ ከሆነ ማንበብ፣ መጻፍ፣ ማስላት ሶስቶችን ነገር ከቻለ በቂ ነው። ለምን ይህን ያህል አልበቃም ተብዬን እንዳልገመግም ውጤት መሙላት ትችላለች፣ ሞልተች ማምጣት ትችላለች። አስር ተማሪ ለምን ጣልሽ ብላት፣ ተማሪ ቀንሼ ስምንት ተማሪ ሰጥቻለሁ ማለት የተማሪ ብቃትን ሳይሆን ባይበቃም ለምሳሌ ወረደው አምሳ ፐርሰንት የበቃ ተማሪ መሆን አለበት። አምሳ ፐርሰንት የበቃ ተማሪ መድረስ አለበት ከተባለ ወይም መቶ ፐርሰንት ከተባለ መቶ ፐርሰንት ባና ድረስ ለምሳሌ እኔ ጠራ ያለ ተማሪ አርባ ነው ያለ ይብል አርባውን ላይቀበለኝ ይችላል። አምሳ ነው የተባልኩኝ እኔ እርሰ መምሩ አምሳ ነው የተባልኩ የግድ አምሳ መሙላት አለበት ስለሚሉ የግድ ያንን አምሳ የተባለውን ለማድረስ በፎርጊድ ቢሆን ይሰራል። እንዲህ አይነት ተመሳሳይ ችግር እንዳለበት የሚነገረው አፋር ክልል ነው አብዛኞቹ የአፋር ክልል ነዋሪዎች ከቦታ ቦታ የሚዘዋወሩ አርብቶ አደር በመሆናቸው አካባቢው በቀላሉ በድርቅ የሚጠቃ በመሆኑ አብዛኛውን ጊዜ ረሀብ በማስተናገዳቸው እና በተለያዩ ምክንያቶች በዛ አካባቢ ያለው የአንደኛ ደረጃ ትምህርት ጥራት ሁሌም ጥያቄ ውስጥ ይገባል በዚህ ክልል አሳይት አካባቢ የሚገኝ አንድ ትምህርት ቤት ከሚያስተምር መምህር መሀመድ ኡመር ጋር ያደረግሽውን ቆይታ ለምን። በጣም አመሰግናለሁ። መምህር መሀመድ ኡመር፣ አሁን አንተ የምታስተምርበት አፋር ክልል አሳይት አካባቢ በርካታዎቹ ነዋሪዎች አርብቶ አደር በመሆናቸው ተዘዋውረው እንደሚኖሩ ይታወቃል እና የማስተማር ሂደቱ እንዴት ነው የሚከናወነው? ካለሁበት አካባቢ ወደ ታች ያሉት በአማራጭ ነው የሚማሩት። እዚህ ጋር አንድ ትምህርት ቤት ይኖረው ከዛ ወደ ሁለተኛ ቀጥታ እዚህ እነዚህ ህብረተሰቡ ሲንቀሳቀስ ከህብረቱ ጋር አብሮ የሚንቀሳቀስ መምህር ተመደቦላቸው የሚንቀሳቀሱ አሉ። ሌላ ደግሞ ከአማራጭ ውጭ ደግሞ መደበኛ ትምህርት ቤት ከአንድ እስከ ስምንት ወይም ከአንድ እስከ አራት የሚማርበት ትምህርት ቤት አለ አሁን ጉዳይ ውስጥ ነው የሚመስለው። እዛ አሁን ህብረተሰቡ ጋር ተቀማጭ ነው። አብዛኛውን ጊዜ እዛ ያለው ማህበረሰብ ክረምት ክረምት ነው ወደ ሌላ ቦታ የሚዘዋውሩ። አሁን እነሱ በዚህ በአርብቶ አደርነት ስንቀሳቀሰው በቤተሰብ ውስጥ ከትላልቅ ሰዎች ከብት ብለንና ፍየሎችን ለማስፈራ ሲሄሩ፣ ህፃናትን ደግሞ ወደ ትምህርት ቤት አብዛኛውን ጊዜ የመላኩ አዝማሚያ አለ። ከማህበረሰቡ ውስጥ መደበኛ ትምህርት ቤቶቹ እንዴት ነው የሚሰሩት? ይዞታቸው ምን ይመስላል? ከቤቱ መጀመር የሚሰራው በባህር ዛፍ እንጨቶች ነው እና ከላይ በቆርቆሮ ማለት ነው ዳስሮ የሚሰራ ነው ወንበሮች ደግሞ አስፈላጊ ሆኖ ከተገኘ በድንጋይ ላይ የሚቀመጥ ተማሪ ይኖራል። የወንበሮች ውጥረት ማለት ነው። ግርግዳው በጭቃግር አንዳንድ የሚመታለ ያለበለዚያ በባህዛፉ ብቻውን አየር የወቀጠ የሚመሩም አሉ። ከላይ ጣራው ደግሞ አንዳንዴ ንፋስ መጥቶ ገልቦት ከላይ በቃ ውስጡ ፀሐይ አመ በጫረ ላይ የሚማሩ አሉ። በዚህ አይነት ሁኔታ እኔ ጋር አሁን ሁለት ብሎኮቹ በዚህ አይነት ሁኔታ ነው ያሉት። እኛ ጋር ተማሪዎቹ ትምህርት ቤት ይመጣሉ፣ ትምህርት በአግባቡ ይከታተላሉ። በቃ አሁን እንኳን ሲ ትምህርት እንማራልና ረሶስ ስራስ በጣም ራሱ ችግር ውስጥ ነው ያለው። አሁን ከረሃቡ ጋር በጣም ከፍተኛ ችግር አለ። አሁን ድርቅ ከፍ በጣም በከፍተኛ ሁኔታ እንትን ስላለ ማለት ነው የትምህርት ቤቱ ላይ የሚማሩ ተማሪዎች ራሱ ቁጥራቸው በጣም ቀንሳል። ድሮ ከሲማሩ ከነበሩት አይደለም አዲስ የሚገቡትም የሉም። ከረሀቡ ሌላ መሰረታዊ ችግር የሚባሉት ምንድን ናቸው? መሰረታዊ ችግር ክብሎ ከመቀጠሩት ረሀብ አንደኛ ነው። ሁለተኛ የምግብ አቅርቦት እና እንደዚህ ያለው አለ አይደል እና ሁለተኛ የትምህርት ማቴሪያል ሽፋን ማለት ነው የመማሪያ ማቴሪያሎቻቸው የማሉላቸው ብዙ ቤተሰብ ያለው ቤተሰቦች ምናምን ያለ አይደለ፣ በቤተሰብ ውስጥ ሶስት አራት ልጅ ያለው ሰው አሁን ሄደው ዶክተር የመግዛት ውስቅንትን ላይሮ ይችላል፣ ቀሙ ላይኖሮ ይችላል። እንደዚህ ያለ ችግሮች አሉ። ጤና አለ ደግሞ የጤና ችግር ማለት ነው። አዎ፣ ከፍተኛ ወረርሽኝ ምናምን ከተከሰተ ተጠቂዎች እነሱ ናቸው። የትምህርት ውጤታቸውስ ምን ይመስላል? ተማሪዎቹን በኮታ የምታሳልፉበት አሰራር አለ? አሁን እያስቸገረን ያለው ያ ነው። ኖርማሊ ብሰራ አስራ አምስቱ ካለፈ አስራ አምስቱ ወላት ነው። በ ግን ቢያንስ ልጆቹ እንድማርባቸው ብለን የምንጥላቸው እኛ አንድ አምስት ልጅ ነው የምንጥለው። አመሰግናለሁ በጣም። ዛሬ አገሩን የማዞራችሁ ካፋር ወደ ኦሮሚያ ነው የምንሻገረው። ወይዘሪት ፋሲካ ሙልኬታ ትባላለች። ኢንጪኒ በተባለች ከተማ በሚገኝ አንደኛ ደረጃ ትምህርት ቤት መምህር ናት። ከአንደኛ ደረጃ ትምህርት ጥራት ጋር በተያያዘ ያደረጋችሁትን ቆይታ እንስማ። ወይዘሪት ፋሲካ አንቺ በምታስተምሪበት አካባቢ የተገነቡ ትምህርት ቤቶች አሰራራቸው ምን ይመስላል? ደረጃቸውን የጠበቁ ናቸው ማለት ይቻላል? እኔ በምሰራበት አካባቢ በአብዛኛው ትምህርት ቤቶች ያው ስማቸው ከመለጠፉም ከሌ ትምህርት ቤት ከመባል የዘለለ ስታንዳርዱን ጠብቆ የተሰራ ትምህርት ቤት አለ ለማለት ያስቸግራል። ይህም እንደ ምሳሌነት ጠቅስልሽ አንድ ክፍል የራሱ የሆነ መርጃ መሳሪያ፣ የራሱ የሆነ ማቴሪያል፣ የራሱ የሆነ መቀመጫ መሟላት የሚገባቸው ነገሮች አሟልቶ ነው አንድ ክፍል ውስጥ ተማሪዎች መማር የሚገባቸው። ይሄ ባልተሟላበት ነው ተማሪ እየተማረ ያለው። በአንድ ዴስክ ላይ ሁለት ተማሪ መቀመጥ ሲቻል አራት ተማሪ የሚቀመጥበት ሁኔታ ነው ያለው። የክፍሉን አሰራር በናሄድ ዳስ ላይ ዝም ብሎ ቆርቆሮ ነገር ታጥሮ ነው እንጂ ያው ጥራቱን የጠበቀ ትምህርት ቤት አለ ለማለት ያስቸግራል። ይህን እንግዲህ ያው በአካል መታችሁ ብታዩት እማኝ ትሆናላችሁ እናንተ። የትምህርት አሰጣጡና ጥራቱስ ምን ይመስላል? ጥራት አለ ተብሎ አይታሰብም። በእኔ በኩል እንዳየሁት እየሰራሁበትም ስለነበረ፣ ምክንያቱም ቁጥር ላይ ብቻ ነው ፎከስ የሚደረገው። ይህን ያህል ህዝብ የትምህርት እድሉም ሰጥተናል ከማለት ውጪ ጥራት ያለው ትምህርት በዛ አካባቢ አለ ብዬ አላስብም። እንደ ምሳሌ ልጠቅስ የምችለው ያው ታንዳርድ አለ። የራሱ አንድ ክፍል ተማሪ መምህር ጥምህርት አለ። የክፍል ተማሪ ጥምህርት የተመደበ ቁጥር አለ፣ ግን ያንን ስታንዳርድ አሟልቶ አይደለም እየተሰራ ያለው። በአንድ ክፍል ውስጥ ለምሳሌ አንድ ለአምሳ የሚባል አካሄድ አለ፣ ግን አንድ ለሰማንያ አንድ ለዘጠና የሚሰጥበት ሁኔታ አለ። ቆመን እንኳን ስናስተምር ቦታ አግኝተን እንኳን የማንጽፍበት ዴስክ ስር ብላክቦርድ ስር መጥተው ስራችን እየተጋፋን እየገፋን ምን የምናስተምርበት ሁኔታ ነው ያለው። እና ጥራት አለው ብለን አንጠብቅም። ተማሪዎች በአግባቡ ትምህርታቸውን ይከታተላሉ። የማይከታተሉ እና የሚወድቁ ተማሪዎች ምን ይደረጋሉ? ተማሪ ያቋርጣል። የሆነ ወቅት ላይ ይቀራል። ከአንድ ወር በላይ አቋርጦ የተማሪ ቅስቀሳ ተብሎ ይወጣል። አንድ ወርም ማቋረጠ ሁለት ወርም ማቋረጠ ያ ልጅ እንዲመለስ ነው የሚደረገው። ያ ደግሞ በትምህርት ጥራቱ ላይ ጫና እየፈጠረ ነው ያለው። ምክንያቱም በዛ ክፍል ደረጃ ማወቅ የሚገባውን የአንድ ወር፣ የሁለት ወር የትምህርት ጊዜውን አቃጥሎ ይሄ ልጅ ከየቤቱ እየተሰበሰበ እና ተማሪ ተብሎ እየተለመነ ነው የሚመጣው። እንደውም አንዳንድ የሚሉት ነገር አለ። እሺ ፈቃደኛ ወይ ቀርተው ሂድ፣ ወላጅ አምጣ ተብሎ አንድ መምህር፣ ጠንካራ መምህር ወላጅ አምጣ ብሎ ወደ ቤቱ በሚሸኙበት ሰዓት ነገ ጠዋት ቤት ድረስ መተተለምነኝ ደሞ ይለው ጥለው የሚሄዱበት ሁኔታ አለ። ይሄ ምንድነው እንግዲህ ከላይ የሚመጣው መመሪያ እነዚህ ልጆች መቅረት የለባቸውም ይሄን ያህል ጊዜ ሊቀሩም ተመልሰው የማካካሻ ክላስ ተሰጥቶ ትምህርታቸውን እንዲማሩ ይደረግ ነው የሚባለው። በዛ ክፍል ደረጃ ደግሞ እንዲወድቅ እንኳን ቢደረግ ተጠያቂ የሚሆነው በዛ ክፍል ያለው መምህር ነው። አብቃ ነው የሚባለው። ስለዚህ ላለመጠየቅ ምን ያደርጋል መምህሩ የውሸት ማርክ ቢሆን ሞልቶ ክፍል እንዲያልፍ ያደርጋል። ይሄ ደግሞ በትምህርት ጥራቱ ላይ ያው የሚያመጣው ተጽዕኖ የታወቀ ነው። አሁን የዚህ ውይይት ማሳረጊያ እንግዳችን ላይ እንገኛለን። ፕሮፌሰር ማስረሻ ፈጠነ ይባላሉ። የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። አካዳሚው የአንደኛ ደረጃን ትምህርት በተመለከተ ጥናት አጥንቶ ነበር። ይህ ጥናት ምን እንደነበርና ምን አይነት ውጤት ይዞ እንደተጠናቀቀ ጽዮን ግርማ ራሷው ጠይቃቸዋለች። አመሰግናለሁ ፕሮፌሰር ማስረሻ ፈጠነ፣ የኢትዮጵያ ሳይንስ አካዳሚ በኢትዮጵያ የመጀመሪያ ደረጃ ትምህርት ጥራትን ለማሻሻል እንዲረዳ በሚል አንድ ጥናት አስጠንቶ ነበር እና እስቲ ጥናቱ እንዴት እንደተሰራ ይግለጹልኝ። ጥናቱ እንግዲህ ሶስት ዓመት ሊሆነው ነው ከተጠና። አካዳሚው መጀመሪያ ካስጠናቸው ጥናቶች አንዱ ነው። አንደኛ ደረጃ ትምህርት ጥራት ላይ ጥና ጥናት ነው። በአራት ክልሎች ኦሮሚያ፣ አማራ፣ በትግራይ ክልል ና በደቡብ ሕዝቦች ክልል በእያንዳንዱ አራት አራት ትምህርት ቤቶች ተመርጠው በእነዚህ ትምህርት ቤቶች የተሰራ ጥናት ነው። በሁለት ደረጃ ነው የታየው። አንደኛ የአራተኛ ክፍል ተማሪዎችን በመውሰድ ሌላው ደግሞ የስምንተኛ ክፍል ተማሪዎችን በመውሰድ መምህራንን፣ ተማሪዎችን፣ የትምህርት አስተዳደር ውስጥ የሚሰሩትን እነሱን የተለያየ መንገድ በመጠየቅ ከነሱ ጋራ ጠብ ያለ የትኩረቱ በማካሄድ የጽና ጥናት ነው። ጥናቱ ያለበት ደረጃ ምንድን ነው? ችግሮች ካሉበት ደግሞ የችግሮቹ ምንጮች ምንድን ናቸው? ምን ሊደረግ ይገባል በሚሉ ጉዳዮች ላይ ነው ያተኮረው ጥናት በጥናቱ መሰረት የትምህርት ጥራትን በተመለከተ ምን ውጤት ተገኘ? ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው። እርግጥ ይሄ ይታወቅ ነበር ከአሁን በፊትም ለምሳሌ በአንድ ጥናት ላይ ከሁለት ሺ አንድ ፈረንጆቹ ሁለት ሺ አንድ ሁለት ሺ አራት እና ሁለት ሺ ስምንት ስምንተኛ ክፍል ፈተና ከተቀመጡ ተማሪዎች ውስጥ ከመቶ አማካይ ያገኙት ውጤት ሁት እየቀነሰ እንደመጣና በተለይ ደግሞ ማለፊያ ነው ከሚባለው ከአምሳ በመቶ ያነሰ ሎ ሰተደኛ ለምሳሌ በሁለት ሺ አንድ አርባ አንድ ፐርሰንት ነበረ በሁለት ሺ አራት ስላቱ ነጥብ ሰባት አራት ፐርሰንት ነው። ሁለት ሺ ስምንት ከዛም ወርደው ዛስት ፐርሰንት ነበር። ማለፊያው አምሳ ሆኑ እና ብዙ ምልክቶች አሉ። ለጥራቱ ችግር ለጥራቱ መጓደል በጥናቱ ላይ የተዘረዘሩት ምክንያቶች ምን ምን ናቸው? እንግዲህ በዘርፍ ማየት ይቻላል። አንደኛ በመምህራን በኩል ነው። በመምህራን በኩል የክህሎት ማነስ ችግር አለ። እሱ ዋና ሆኖ መምህራኑም ላይ ደግሞ የመነሳሳትና ለማስተማሩ ያላቸው ፍላጎት ከፍተኛ አለመሆኑ፣ የመምህራኑ የዝግጅት ማነስ በመምህራን በኩል ያሉ ናቸው። ሌላው ደግሞ መምህራኑ ሊያስተምሩት ከሚችሉት ተማሪ ቁጥር ጋር ሲወዳደር በጣም ብዙ ቁጥር መኖሩም ራሱ ሌላው ችግር መሆኑ፣ ተማሪ ተኮርት ዝግጅት አለማድረጋቸው እና ተከታታይ ግምገማ አለመስጠታቸው፣ የደክሙ ተማሪዎችን ለማገዝ ጥረት አለማድረጋቸው፣ እንደዚሁም የመማሪያ መጽሐፍቱ ብዙ የተሟሉ አለመሆናቸው እና አንዳንዴ ከ ከጊዜው ጋር የተመጣጠነ ይዘት አለመያዛቸው። እነዚህ እንግዲህ በመምህራን በኩል የታዩ ችግሮች ናቸው። ለጥራቱ ተማሪዎቹም ላይ ተመሳሳይ ችግር አለ። ምንድነው? መነሳሳት የላቸውም። የውድድር ስሜት ከፍተኛ አይደለም። አዘውትሮ ከክፍል መቅረት፣ አቋርጦ መውጣት እና እንግዲህ የዝግጅት የፍላጎት ማነስ፣ ለትምህርት ያን ሰው ዋጋ መስጠት፣ እነዚህ ተማሪዎች ላይ የታዩ ነገሮች ናቸው። ትምህርት ቤት አካባቢ የአመራሩም ችግር አንድ ችግር ነው። ብዙ ጊዜ የትምህርት አስተዳደር ውስጥ የሚሰሩ ሰዎች ቀጥታ ለትምህርቱ የሚሰጡት ጊዜ ትንሽ ነው። በኮሚቴ ስራ ከአካባቢ ጋር በሚያያዝ ስራ ይጠመዳሉ እና የአመራር ችግርም አለ። ቁጥጥር የሱፐርቪዥን እጥረት አለ። እንደዚሁም ደግሞ ሊሟሉ የሚገባቸው የላቦራቶሪ ሁኔታዎች አለመኖር፣ የትምህርት ከባቢ ሁኔታው ጥሩ አለመሆን፣ ፍዳቱ የማይስቡ ክፍሎች መሆናቸው፣ አንዳንድ ትምህርት ቤቶች ለምሳሌ ከቢዝነስ አካባቢዎች ጋር ቅርብ የሆኑ በዛ ተጽዕኖ ስር ሊወድቁ የሚችሉ መሆናቸው፣ የትምህርት ቤቶቹ የጽዳት ሁኔታ የሚስብ አለመሆኑ፣ ክፍሎቹ ለትምህርት የሚያመቹ አለመሆናቸው፣ ህብረተሰቡ ይህን ለመቀየር በተለይ በተጠምዱት ቤቶች ውስጥ ያንን ያህል ከፍተኛ ጥረት አለማድረጉ፣ የመምህራን ክብርም እንዲህ የሚገባውን ያህል አለመሆኑ፣ ህብረተሰቡ ለትምህርት ቤቶች የሚያደርገው እርዳታ ትንሽ መሆኑ፣ እነዚህ እነዚህ ሁሉ አስተዋጽኦ አላቸው የሚለው ጥናቱ።

ቀረን በዚህ ርዕስ ለተዘጋጀው ዝግጅት የመጨረሻው ነው። ምንድን ነው እስቲ አንቺን ልጠይቅሽ። ሲሆን አድማጮቻችን ይህንኑ ርዕስ በተመለከተ አስተያየት እንዲሰጡን በፌስቡክ ገጻችን ጠይቀን ነበር። በርከት ያሉ ተሳታፊዎች አስተያየት ሰጥተዋል። የተወሰኑትን መርጠን እንዲህ አሰናድተነዋል። በፌስቡክ ገጻችን መንግስት አብ አላምረው የተባሉ አስተያየት ሰጪ ወይ ጥራት ዘጠነኛ ክፍል ደርሰው ስማቸውን የማይጽፉ ሞልተዋል። ማብቃትና ማሳለፍ የሚለው አካሄድ ጉድ አምጥቷል። መምህራኑም ለማይጠቅም ኤፊሽንሲ መዋሸት ጀምረዋል። ማለትም ተማሪዎችን ያለ በቂ እውቀት ማሳለፍ ብቻ ብቻ ተውት፣ ብዙ ነገር አለ። የማታ እንጀራ ስጠኝ መሰለኝ። የፌስቡክ ገጽ ስማቸው መምህር ነኝ ማን ያውራ የነበረ ማን ያርዳ የቀበረ። አልያገሬ ሰው መንግስት በአስገራሚ ሁኔታ የትምህርት ሽፋንን ማሳካት የቻለ ቢሆንም በጥራቱ ጉዳይ በዜሮ እያባዛው ሁሉንም ነገር አፈር ድሜ ያብልቶታል። በሚገርም ሁኔታ አንድ የአስረኛ ክፍል ተማሪ ስሙን መጻፍ የማይችልበት ጊዜ ላይ ደርሰናል። መንግስትም በሽፋን ብቻ እየተኮፈሰ የጥራቱን ጉዳይ እንደ ግመል ሽንት የኋሊት እየነዳው ይገኛል። አምባቸው በየነ የተባሉት ሌላው ተሳታፊያችን ደግሞ የትምህርት ጥራቱ አነጋጋሪ ቢሆንም ሕጻናቶቹ በሀገሪቱ ትምህርትና ትምህርት ቤት መኖሩን ማወቃቸው መልካም ነው። ሌላው ቢቀር ማንበብና መጻፍ ማወቁም ተስፋ ነው። ለሚቀጥለው ትውልድም በር ከፋች ይሆናል ብለዋል። ሌላው ገብረስላሴ ጌታሁን የተባሉት ደግሞ ትምህርት ቤት በሁሉም ቀበሌ ተሰርተዋል፣ ተማሪዎችም እየተማሩ ነው። ተማሪዎች ከአንደኛ ክፍል ጀምረው ሳያጠኑ ነው የሚያሳልፏቸው፣ ጥራት የለም፣ ይዘገንናል። መምህራን ሲጠየቁ ዝም ብላችሁ አሳልፉ እንደ ተባሉ ነው የሚመልሱት። አበራ ቶሎሳ የተባሉ ሌላው አስተያየት ሰጪ ደግሞ በመንግስት ትምህርት ቤቶች ውስጥ ከአንድ እስከ አራት ክፍል ውስጥ ተማሪዎች ማንበብና መጻፍ ላይ ልዩ ትኩረት ተሰጥቶ መሰራት አለበት ሲሉ ይመክራሉ ላቃቸው ተክሌ ናቸው ሌላኛው አስተያየት ሰጫችን እኔ ለገጠር ቅርብ ነኝ ዘጠና አምስት ፐርሰንት ትምህርት ተቋማትንና መምህራን በየሰፈሩ ደርሰዋል ዘጠና አምስት ፐርሰንት ህጻናት ወደ ትምህርት ቤት አልገቡም ጥራት የትምህርት ግብዓት የለም ብለዋል አንተነህ ተስፋዬ የተባሉ ሌላው አስተያየት ሰጪ ደግሞ ከስኬቱ የተገኘው ልንገራችሁ። እኔ የማስተምራቸው የዘጠነኛ ክፍል ተማሪዎች የአማርኛ ፊደሎችን መጻፍ አይችሉም፣ አልዋሸሁም ብለዋል። ጥላውና ሹነን የተባሉት ሌላኛው ተሳታፊያችን ደግሞ በጣም ያሳዝናል። የትምህርት ጥራቱ በተለይ በመንግስት ትምህርት ቤቶች የለም በሚባል ደረጃ ላይ ይገኛል። በአንድ ሀገር ሁለት የተለያዩ ዜጎች እየተፈጠሩ ነው፤ የግልና የመንግስት ትምህርት ቤት ተማሪዎች ዮናስ ሞላልኝ ደግሞ የትምህርት ተደራሽነት አበረታች ቢሆንም የጥራት ነገር ግን አሳሳቢ ነገር ሲሆን በተለይ የገጠሩ ትምህርት ቤት አጠያቂ ጉዳይ ነው ይላሉ። ማት ጥላሁን እንዳሉን ደግሞ እኔ ምለው ትምህርት ቤት በየሰፈሩ ቢሰራ ምን ዋጋ አለው? የአሁን ተማሪ አይደለም መምህሩ ሞራል የለውም። እንኳን ትምህርት ሊጨብጥ ቀርቶ በየሽሻ ቤቱና መጨፈሪያ ቦታ አይደለም መዋያቸው። የሚገርመው በሳምንት አንዴ እንኳን ትምህርት ገበታው ያልገባ ተማሪ ውጤት መጣለት ተብሎ ዩኒቨርሲቲ ገባ ሲባል ያሳፍራል። ዩኒቨርሲቲዎቹ እኮ በአሁኑ ሰዓት የሴተኛ አዳሪ ቦታ ሆነዋል። አዲስ አበባ ዩኒቨርሲቲ ውስጥ የሚክራይ ቤት አለ እንደተባለም ሰምተው ተናል። ለዚሁ ተግባር የሚሆን እንኳን የትምህርት ጥራት ሊኖር ቀርቶ ትምህርት አለ? እረ ወገን ስንት አለ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን የዕለተ እሁድ ምሽት ፕሮግራማችንን ነው። ዝግጅቶቻችንን በኢንተርኔት አማሀሪክ ዳት ቪኦኤ ኒውስ ዳት ካም ወይም በእጅ ስልኮቻችሁ ቪኦኤ ዳት ሆርን ዳት ሞቢ ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።